ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስለ አቡነ ዴዝሞን ቱቱ ማለፍ ደቡብ አፍሪካ የአንድ ሳምንት ብሔራዊ ሐዘን አውጃለች። ሁይም ላጎቦዶ ማድኪዛላ በደቡብ አፍሪካ ታሪካዊ በደልና ሽግግር በተሰኘ ተቋም ውስጥ አጥኚ ናቸው። after so much tragedy, after so much violence, ከበዛ ሐዘን የጭካኔ ድርጊት በኋላ ተጎጂዎችና የጭካኔ ድርጊት ፈጻሚዎች መነጋገር ይችላሉ ብሎ ተስፋ ማድረግ የበቀል እርምጃ ከሚያመጣ ውጤት የላቀ ተስፋን በሚያጎናጽፍ መልኩ እንዲነጋገሩ ማስቻል ይሄ ነው የሊቀ ጳጳስ ዴዝሞንቱቱ፣ የታሪክ ውርስ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደንን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽን የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን ጨምሮ የዓለም መሪዎችና ታዋቂ ሰዎች የሐዘንና የማጽናኛ መልእክቶችን እያጎረፉ ነው። በአብይ ርዕስ ዘገባ አለን። የኦሮሚያ ክልል የቀድሞ ፕሬዚደንት አለማየሁ አቶምሳን ሦስት ወንድሞች ጨምሮ የስምንት ሰው ሕይወት እንደጠፋበት በተነገረ የጅማ ዞን ኖኖ ቤንጃ ወረዳ ጥቃት ላይም ዘገባ ይዘናል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ ክቡራትና ክቡራን። ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሩ ኤልያስ አስማረ፣ የዌብና ማኅበራዊ መገናኛዎች ፕሮዲውሰር አበባየሁ ገበያው ናቸው። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማ። ጤና ይስጥልን አድማጮቻችን። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ደቡብ አፍሪካውያን ትላንት እሁድ በዘጠና ዓመታቸው ከዚህ ዓለም በሞት የተለዩትን ሊቀ ጳጳስ ዴዝሞን ቱቱን የሚዘክሩበትን ሳምንት ጀምረዋል። የኬፕታውን ቅዱስ ጊዮርጊስ ቤተ ክርስቲያን እስከ መጪው አርብ ድረስ ቀትር ላይ የቤተ ክርስቲያን ደውልን በማሰማት የጸረ አፓርታይድ ጀግናውን እንደሚዘክር አስታውቋል። ሥራ ተቀብራቸው በመጪው ቅዳሜ የሚፈጸም መሆኑም ተነግሯል። በደቡብ አፍሪካ የአፓርታይድ ስርዓትን በመፋለም የሚታወቁት ሊቀ ጳጳስ ዴዝሞንድ ቱቱ እንደ ኤሮፓ አቆጣጠር በ1984 የሰላም ኖቤል ተሸላሚ ነበሩ። በሊቀ ጳጳሱ እረፍት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ የዓለም መንግስታት ሀዘናቸውን በመግለጽ ላይ ይገኛሉ። ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። የኤርትራ መንግሥት ዜጎችን መበዝበዝና በሕገ ወጥ የሰዎች ዝውውር ማሰማራቱን እንዲያቆምና ዓለም አቀፍ ግዴታውን እንዲወጣ ዩናይትድ ስቴትስ ታሳስባለች ሲል አስመራ የሚገኘው ኤምባሲዋ ትናንት ባወጣው መግለጫ አስታውቀዋል። ኤምባሲው ባወጣው መግለጫ የኤርትራ መንግሥት የግዳጅ ብሔራዊ ውትድርናና የዜግነት ሚሊሻ በመሳሰሉ አስገዳጅ የሥራ መስኮች ዜጎችን ላልተወሰነ ጊዜ ወይም እንዳሻው በዘፈቀደ ያሰማራል ብሏል። ዩናይትድ ስቴትስ ከኤርትራ ሕዝብ ጎን ትቆማለች ያለው የኤምባሲው መግለጫ በአዋጅ 11199 የወጣው የብሔራዊ ውትድርና አዋጅ ለ18 ወራት ብቻ እንደሚሆን አመልክተዋል። የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ባለፈው አርብ ባወጡት የትዊት መልእክት ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየጊዜው ኤርትራ ላይ የሚቆልለው ክስ ወሰን የለውም ብለዋል። ኤርትራ ራሷ ተጠቂ ናት እንጂ ሕገወጥ የሰዎች አስተላላፊ ድርጅት አይደለችም ያሉት የውጭ ጉዳይ ሚኒስትሩ የተባበሩት መንግስታት ይህን ነገር እንዲመረምር ስታሳስብ ቆይታለች። ይሁን እንጂ ዋሽንግተን አሁንም ኤርትራን ይህን ለመዋጋት በቂ ጥረት ባላደረጉ አገሮች ጥቁር መዝገብ ውስጥ ጨምራታለች በማለት ወቀሳቸውን አሰምተዋል። በፖለቲካ እሰጥ አገባና መቋሰል ውስጥ ያሉት ሁለቱ የሶማሊያ ከፍተኛ ባለስልጣናት በአገሪቱ ሊካሄድ ታስበው በነበረውና በዘገየው ምርጫ ምክንያት በድጋሚ ውዝግብ ውስጥ ገብተዋል። ይህ ሌላ የፖለቲካ ቀውስ ያመጣል ተብሎ ተሰግቷል። ዓለም አቀፉ ማኅበረሰብም የምርጫ ሂደቱን ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ አድርጓል። ኤደን ገረመው የሞሐመድ ካህየን ዘገባ እንደሚከተለው ታቀርበዋለች። ፎርማጆ በመባል የሚታወቁት የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ መሐመድና ጠቅላይ ሚኒስትራቸው መሐመድ ሁሴን ሮብሌ ከታሰበለት የጊዜ ሰሌዳ በዘገየው የሶማሊያ ምርጫ ምክንያት በድጋሚ የተጋጩ ሲሆን ፎርማጆ መግለጫ በማውጣት ጠቅላይ ሚኒስትሩን ከስራቸው አግደዋቸዋል። ፕሬዚዳንቱ ጠቅላይ ሚኒስትሩን እንደ ኤሮፓያን አቆጣጠር በ2020 ዓ ም በተገባውና የመስከረም 17 ስምምነት በመባል የሚታወቀው ስምምነት መሠረት የሀገሪቱን ምርጫ ተግባራዊ አላደረጉም ሲሉ ከሰዋቸዋል። ይህ ስምምነትም የሀገሪቱን መሪ የሚመርጡ አንድ መቶ አንድ ተወካዮች የፓርላማ አባላትን እንዲመርጡ የሚያደርግ ነው። ይህን ተከትሎ ጠቅላይ ሚኒስትር ሮብሌ በበኩላቸው የፕሬዝዳንት የፎርማጆ ትችት የምርጫውን ሂደት ለማስተጓገል ያቀደ ነው ያሉ ሲሆን ፕሬዝዳንቱ ከስራቸው ካገዷቸው በኋላ ዛሬ በቪዲዮ ባስተላለፉት መልእክትም ሁኔታውን መፈንቅለ መንግስት ሲሉ ጠርተውታል። ሮብሌ ይሄ የቀድሞ ፕሬዚዳንት ሞሐመድ አብዱላሂ ፈርማጆ መግለጫ እንደ ጠቅላይ ሚኒስትር ለመስራትና በከሸፈ መልኩ በወታደራዊ ሁኔታ የጠቅላይ ሚኒስትሩን ቢሮ ለመውሰድ መሻት ይህ ሕገ መንግስታዊ ነው ያሉ ሲሆን ለሚፈጠረው ነገር በሙሉ ኃላፊነቱ የፎርማጆ ነው ብለዋል። አስከትለውም ካቢኔው ሀገሪቱን ለመምራት ኃላፊነት አለበት። ስለዚህም የሀገሪቱ የጸጥታ ኃላፊዎችና ወታደሮች በቀጥታ ትዕዛዝ ከእኔ ነው የሚቀበሉት ሲሉ ተናግረዋል። በዚህ ውዝግብ ውስጥ የተቃዋሚ ፓርቲ አባላቶች ድጋፋቸውን ለጠቅላይ ሚኒስትር ሮብሌ አሳይተዋል። ዳሄር ኮሮ የፖለቲካ ተንታኝ ሲሆኑ አስቸኳይ የሆነ እርምጃ ሊወሰድ ይገባል ሲሉ አሳስበዋል። ሶማሊያውያን በቀጠ የምርጫው ዝግን ምክንያት በአመራሮች ላይ እምነት እያጡ ነው። ዓለም አቀፉ ማህበረሰብም መሪዎቹ ቃላቸውን እየጠበቁ ባለመሆኑ እየተሰላቸ ነው። በሌላ በኩል ደግሞ የአልሸባብ ኃይልና ስጋት እያየለ ነው። ስለዚህ አስተማማኝ የሆነ ምርጫ ለማካሄድ አንዳንድ ነገሮች ላይ አስተያየት ማድረግና መቻቻል አለብን። ሀገሪቷ በአስከፊ አየር ንብረት ለውጥ የተነሳ የምጣኔ ሀብት ችግር እንዲሁም የጎሳ ጦርነት ያለባት ሲሆን እያደገ የመጣው የፖለቲካ ትንንቅና አለመተማመንም ይበልጥ እንዳትረጋጋ እንደሚያደርጋት የፖለቲካ ተንታኞች እየተናገሩ ይገኛሉ። ዩናይትድ ስቴትስና ብሪታንያም የዛሬውን ሁኔታ ተከትሎ በአስቸኳይ ውይይት እንዲደረግ አሳስበዋል። በሊቢያ ምዕራባዊ ዳርቻ በሚገኘው ባህር ስደተኞችን አሳፍሮ የነበረው ጀልባ በመስጠሙ በውስጡ የነበሩ 28 ስደተኞች ሕይወታቸውን ማለፉንና አስክሬናቸው መገኘቱን የሊቢያው ደህንነት ባለስልጣን ትናንት እሁድ አስታወቁ። ይህ ከቀናት በፊት በተመሳሳይ አደጋ ሰጥመው ከሞቱት 16 ስደተኞች ጋር በሳምንት ልዩነት የተፈጠረ አደጋ መሆኑ ተመልክተዋል። የ28ቱ ስደተኞች አስክሬን የተገኘው ከትሪፖሊ 90 ኪሎ ሜትር ላይ መሆኑን ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። አፍጋኒስታንን በማስተዳደር ላይ የሚገኘው ታሊባን ትናንት እሁድ በሴቶች ላይ ያወጣው አዲስ የጉዞ ህግ አሸባሪው ቡድን በሴቶች ላይ የሚያደርገው ሌላ ተጨማሪ የበደል ድርጊት ነው ስትል ዩናይትድ ስቴትስ ትችቷን አሰምታለች። በአፍጋኒስታን የበጎነት አስተዋዋቂና የክፋት መከላከል ሚኒስቴር ባወጣው መመሪያ ሴቶች ከሌላ ሰው ጋር ካልሆኑ በቀር ብቻቸውን ከ72 ኪሎ ሜትር በላይ ርቀው እንዳይጓዙ አዟል። የታክሲ አገልግሎት ሰጪዎችም የእስላሚክ ሂጃብ ወይም ራሳቸውን ለሸፈኑ ሴቶች ብቻ እንዲሰጡ መመሪያ ማስተላለፉ ተገልጿል። የሚኒስቴር መሥሪያ ቤቱ ቃል አቀባይ ሳዲቅ አኪፍ ማህጀር ለቪኦኤ በሰጡት ማብራሪያ ውሳኔዎቹ ከሸሪያና እስልምና ህግር ጋር አብረው የሚሄዱ ናቸው በማለት የውሳኔውን አግባብነት ተናግረዋል። መመሪያው ወንዶች ብቻ በሚሰማሩበት የትራንስፖርት ዘርፍ ያሉ ወንድ አሽከርካሪዎች ጺማቸውን እንዲያሳድጉ፣ ለጸሎት እረፍት እንዲወስዱና በመኪናዎቻቸው ውስጥ ሙዚቃ እንዳያጫውቱ ያዛል። ይህ አስገዳጅ መመሪያ ከመውጣቱ ሳምንታት በፊት በወጣ ሌላ መመሪያም የአፍጋን ቴሌቪዥን ጣቢያዎች የድራማና ተከታታይ አዝናኝ ፊልሞች ላይ የሚጫወት ሴት ተዋናዮችን እንዳያሳዩ አዟል። ዜና አንባቢ ሴቶች ዜና በሚያንቡበት ወቅት ሂጃብ እንዲያደርጉ ትዕዛዝ መተላለፉም ተመልክቷል። ሰላሳ አገሮች አባል የሆኑበት የሰሜን አትላንቲክ ቃል ኪዳን አባል አገሮች ወይም የኔቶ ዋና አዛዥ ጄንስ ስቶልትንበርግ በሚቀጥለው ወር ይደረጋል በተባለው የኔቶ ሩሲያ ተወካዮች ስብሰባ ላይ ሩሲያ የምትገኝ መሆኑን ማረጋገጣቸው ተገለጸ። ስማቸውን መግለጽ ያልፈለጉ አንድ የኔቶ ቃል አቀባይ ትናንት እሁድ በሰጡት መግለጫ እንዳስታወቁት በኔቶና በሩሲያ መካከል የሚደረገው ውይይት እንዲቀጥል ከሩሲያ ጋር ግንኙነት መደረጉንና ስምምነት መገኘቱን ተናግረዋል። ምዕራባውያን ሞስኮ ሰራዊቷን ወደ ዩክሬን እያስጠጋችና ደጋፊዎቿ የሆኑ የዩክሬን ተገንጣዮችን በመርዳት በአካባቢው አደጋን ትደቅናለች ሲሉ ይከሷታል። ሩሲያም በኔቶ አማካይነት ምዕራባውያን አገሮች ወታደራዊ ይዞታቸውን ወደ ሩሲያ ድንበርና አጎራባች አገሮች እያስፋፉ ነው በማለት ያላትን ስጋት ትገልጣለች። ሩሲያ ኔቶ ወታደራዊ መስፋፋቱን ስለማቆሙ ዋስትና ሊሰጠኝ ይገባል የሚል አቋም በመያዝ በውይይቱ ላይ ላለመገኘት ስታቅማማ መቆየቷ ተመልክቷል። ሁለት ቀን የሚፈጀው ስብሰባ እንደ አውሮፓ አቆጣጠር ጥር 12 ብራስልስ ውስጥ ይደረጋል ተብሎ ይጠበቃል። የእስራኤል ዶክተሮች የኮቪድ-19 ቫይረስን ለመከላከል የሚያስችል የተፈጥሮ መከላከያን ያጠናክራል ያሉትን ሌላ አራተኛ የክትባት መድኃኒት እየሞከሩ መሆኑን አስታወቁ። ሙከራው እስራኤል ውስጥ ቴላቪቭ አቅራቢያ በሚገኝ ሼባ የሕክምና ማዕከል የሚገኙ 150 ሰራተኞችን ያሳተፈ መሆኑ ተመልክቷል። የጤና ባለሙያ አማካሪዎቹ ቡድን በሰጡት የሙያ አስተያየት ከ60 በላይ ዕድሜ ያላቸው ሰዎችና ለተለያዩ በሽታዎች የተጋለጡ ሰዎች አራተኛውን የፋይዘር ክትባት ቢወስዱ የመከላከል አቅማቸው የበለጠ ውጤታማ ሊሆን መቻሉን ገልጸዋል። ይሁን እንጂ ክትባቱ ተግባራዊ ከመደረጉ በፊት የጤና ሚኒስትሩ የመጨረሻውን ይሁንታ መስጠት እንዳለባቸውም ተመልክተዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ደረጀ፣ ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪ በ25 ሜትር ባንድ በ12040 ኪሎ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 18 2014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ ላይቭ አት ቪኦኤ አምሐሪክ ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቱብ ላይም አለን። በዚህ ምሽት የጤናና የስፖርት ዘገባዎችም አሉን አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል ደቡብ አፍሪካ የአንድ ሳምንት ብሔራዊ ሐዘን አውጃለች በዘጠና ዓመት ዕድሜያቸው ትናንት ያረፉትን ጸረ አፓርታይድና የሰላም ታጋይ ሊቀጳጳስ ዴዝሞንድ ቱቱን ቀሪው ዓለምም በውዳሴ እየዘከረ ነው በቪኦኤ ሪፖርተሮች ከየአካባቢው የተጠናቀሩትን ዘገባዎች ሀብታሙ ስዩም እንደሚከተለው አቀናጅቷቸዋል። ዘአርች በሚለው ቅጽል ስማቸው ይታወቃሉ። ኬፕታውን ውስጥ በዘጠና ዓመታቸው እሁድ ለት ያረፉት ሊቀ ጳጳስ ዴዝመን ቱቱ በሀገር ውስጥ የነበረውን በቀለም ከፋፋይ አፓርታይድ መንግስት ለመታገል የዘረጉት ሰላማዊ የለውጥ ንቅናቄ የኋላ የኋላ በሀገሪቱ ውስጥ ሊንሰራፋ ይችል የነበረን ግጭት መቀነስ ይችለዋል በሚል በመልካሙ ይወሳሉ። የሀገሪቱ የእውነትና እርቅ ኮሚሽን ሊቀመንበር በነበሩበት ወቅት ለዓለም እርቅ ያለ ደም መፋሰስ ሊጠናቀቅ እንደሚችል አስተምረዋል። ፒዩምላ ግቦዶ ማኪዚላ የበደልና ሽግግር ተቋም ውስጥ አጥኚ ናቸው። በስቴልንቦስክ ዩኒቨርሲቲ ጥላ ሥር የሚገኝ ተቋም ነው። አፍተር ሶ ማች ትራጄዲ አፍተር ሶ ማች ቫይለንስ ከበዛ ሐዘን፣ የጭካኔ ድርጊት በኋላ ተጎጂዎችና የጭካኔ ድርጊት ፈጻሚዎች መነጋገር ይችላሉ ብሎ ተስፋ ማድረግ፣ የበቀል እርምጃ ከሚያመጣው ውጤት የላቀ ተስፋን በሚያጎናጽፍ መልኩ እንዲነጋገሩ ማስቻል። ይሄ ነው የሊቀ ጳጳስ ዴዝሞንቱቱ የታሪክ ውርስ። ሊቀ ጳጳስ ዴዝመን ቱቱ በ1984 የጎርጎሳውያኑ ዘመን ለለውጥ አራማጅነታቸው የኖቤል ሰላም ሽልማት ተበርክቶላቸዋል። ዓለም አቀፉ እውቅና ለእኩልነትና ለሕዝባዊ አገልግሎት የሚሰጡትን ዋጋ አልቀይረውም። የሰጪዎች የበጎ አድራጎት በረከት የተሰኘ ተቋም ሊቀመንበር ናቸው። ኢሚቲያዝ ሱሌማን ከሊቀ ጳጳስ ቱቱ ጋርም ሰርተዋል። ለመጀመሪያ ጊዜ በኬፕ ታውን ስንጎበኛቸው ወደ ታላቅ ሰው እየሄደ ያለ ሰው ስሜት ነበረን። እንዴትስ አድርገን እንደምንቀርባቸው እያስብን ነበር። ስንደርስ ግን ሰውየው ቀለል ያሉ ሆኖ አገኘናቸው። ቀላል አለባበስ፣ ቀለል ያለች ቢሮ ያለቻቸው ትሑት ሰው ነበሩ። ፈካ ያሉት ትቱ ፍቅር በተሞላበት መልኩ አቀፉን። ፍቅራቸው በሙሉ መንፈስ ሲገለጽ ማየት ይቻል ነበር። ሊቀ ጳጳስ ዴዝመን ቱቱ ከፖለቲካ ሳይነካኩ ነው ዓመታቱን ያሳለፉት። ደቡብ አፍሪካ ነጻና ዲሞክራሲያዊት ሀገር ከሆነች በኋላም ለእኩልነት ሲሟገቱ ቆይተዋል። ሚኪዚላ ቱቱ በአፓርታይድ መሪዎች ላይ ያፋፋሙትን መገዳደር በዛሬዋ ደቡብ አፍሪካ መሪ ፓርቲ ኤኤንሲ ላይም እንደተገበሩት ይናገራሉ። ከኔልሰን ማንዴላ አስተዳደር በኋላ የነጻነት ትግሉ ቃል ኪዳኖችን ለድኅረ አፓርታይድ አመራሮች የሚያስታውሱ ድምፅ ሆነው ቀጥለዋል። የራስ ተጠቃሚነትን ብቻ የሚያጎላ አመራር መንገዳቸውን ሲመለከቱ ተችተዋቸዋል። ድፍረታቸውና የሞራል ልዕል ናቸው ይሄን እንዲያደርጉ አስችሏቸዋል። ጎቦዶ ሚኪዚላ የቱቱ ትችት በሀገሪቱ ገዢ ፓርቲ ውስጥ ተካተው በነበሩ የኋላ የኋላ የሙስና ምርመራ የተከፈተባቸው አንዳንድ ባለስልጣናት ዘንድ ጆሮ ዳባ ለበስ ተብሎ እንደነበረም ያስታውሳሉ። የሊቀ ጳጳስ ዴዝመን ቱቱ ሀብታሞች ላይ ቀረጽን በመጨመር የተንሰራፋ የኑሮ ልዩነትን የመግታት ዘመቻም ግን አልተቋጭም። እሳቸው ሞት ህብረተሰቡ እሳቸው የጀመሯቸውን መርሃ ግብሮች ዳግም ለመቀስቀስ መልካም ቅጽበት እንደሆነ ይናገራሉ። ጁምባም ሃቺሰን የተሰኙ በደቡብ አፍሪካ ኬፕ ታውን ዩኒቨርሲቲ የአፍሪካ ጥናት ማዕከል ባልደረባ ከቁጥጥር ውጪ እየሆነ ያለው አንድ ጉዳይ የሰላም የጸረ ጭካኔ ሁሉን አቀፍ ጸረ ዘረመድሎ እንቅስቃሴ ነው። ሊቀ ጳጳስ ቱቱን ባጣንበት በአሁኑ ሰዓት እነዚህን መርሆች ዳግመኛ ማየት ይጠበቅብናል። ከአፍሪካ ህብረት ሊቀመንበር እስከ ቲቤቱ የመንፈስ መሪ ሊቀጳጳስ ዴዝመንድ ቱቱ የዓለም መልካም ተምሳሌት እንደነበሩ በማንሳት በርካቶች እየዘክሯቸው ይገኛሉ። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን እና ባለቤታቸው ቀዳማዊት እመቤት ጂል ባይደን በሊቀጳጳሱ ህልፈት ልባቸው እንደተሰበረ ገልጸዋል። እሳቸው ብርታት አሜሪካ በጨቋኙ የደቡብ አፍሪካ አገዛዝ ላይ የነበራትን አቋም እንድትለውጥ እንዳደረጋት ባይደን በመግለጫቸው አስታውሰዋል። የቀድሞ የሀገሪቱ ፕሬዚደንት ባራክ ኦባማና ሌሎችም መሪዎች በተመሳሳይ ሐዘናቸውን ገልጸዋል። አመሰግናለሁ ሀብታሙ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የኦሮሚያ ክልል የቀድሞ ፕሬዚደንት የአቶ አለማየሁ አቶምሳ ሶስት ወንድሞች ባለፈው አርብ በታጣቂዎች በተከፈተ ጥቃት መገደላቸው ተዘግቧል። በጅማ ዞን ኖኖ ቤንጃ ወረዳ በተጣለው አደጋ ሌሎችም ሰላማዊ ነዋሪዎች መገደላቸውና መኖሪያ ቤቶች መቃጠላቸው ተገልጿል። አሁን የመንግስቱ ጸጥታ አስከባሪዎች አካባቢውን እያረጋጉ መሆናቸውን የኖኖ ቤንጃ ወረዳ አስተዳዳሪ አስታውቀዋል። ገልሞ ዳዊት ተጨማሪ አለው። የቀድሞ የኦሮሚያ ክልላዊ መንግስት ፕሬዝደንት አቶ አለማየሁ አቶምሳ ወንድሞች፣ እንዲሁም የቅርብ ቤተሰቦች በታጣቂዎች መገደላቸውን የቀድሞ ፕሬዝደንት የወንድም ልጅ አቶ አዲሱ አደባ አቶምሳ ለቪኦኤ ተናግረዋል። ድርጊቱም ባለፈው አርብ ጠዋት ጅማ ዞን ኖኖ ቤንጃ ወረዳ ኮንቺ በምትባል ቀበሌ ማህበር መፈጸሙን ነው አቶ አዲሱ የሚያስረዳው። ጉያጂ ማታ፣ ጋፈ፣ ኩረሸኒ፣ ገነመባሪ፣ ሳቲ፣ ኩረለመራ፣ የገሌ ገንደ፣ ኮንቺ፣ ጅረሞ ከሰቲ humna garii abaa oshanii jedhamuun yakki dhuguu dhaguggaa sanyii maasii obbo Olamaa yoo irratti raawwate ture. ባለፈው አርብ ታህሳስ 15 ከንጋቱ 12 ሰዓት ጀምሮ በታጣቂዎች ኮንቺ በሚባል ቀበሌ ማኅበር በአቶ አለማየሁ ቤተሰብ ላይ የጅምላ ግድያ ተፈጽሟል። በዚህ ምክንያት ስምንት ሰዎች ሲሞቱ ሁለቱ ደግሞ ቆስለው ሐኪም ቤት ናቸው። የዚህ መነሻ ኮንቺ ቀበሌ ሮብ ገበያ በሚባል አካባቢ ከቀናት በፊት ታጣቂዎች ገብተው ተኩስ ከፍተው ነበር። ስለዚህ መረጃ የደረሳቸው የቀበሌው ሊቀመንበር ሐሙስ ጠዋት ለወረዳ አስተዳደሮች አሳውቀው የጸጥታ ኃይሎች መጥተው ታጣቂዎች ላይ በወሰዱት እርምጃ ከታጣቂዎች ሁለት ሰዎች መጎዳታቸው ተሰምቶ ነበር። ከዚያ የመንግስት የጸጥታ ኃይሎች ወደ ኋላ ሲመለሱ እነኚህ ታጣቂዎች ተጨማሪ ኃይል ይዘው መጥተው ሰላማዊ ሰዎች ላይ ጉዳት አድርሰዋል። ታጣቂዎቹ ከግድያው በተጨማሪ ንብረቶችንም ማውደማቸውን አቶ አዲሱ አክሎ ገልጸዋል። ሰደን ቀለራ የተገደሉት የአቶ አለማየው አቶምሳ ወንድሞች ሶስት ናቸው። እነርሱም ሙላቱ አቶምሳ፣ አደባ አቶምሳና ጢንጣ አቶምሳ ይባላሉ። ሌሎቹ ደግሞ የቅርቤ ስጋ ዘመድ የሆኑ በዕድሜ የገፉ ትላልቅ ሰዎች ናቸው። አጆቤ ገርቤ ቀደም ቀልቤሳ እና አብሮ አህመድ ይባላሉ። የተቀሩት ሁለቱ ደግሞ ሴቶች ሲሆኑ አንደኛዋ 12ኛ ክፍል ያጠናቀቀች ቀኔን አዳም ሞሲሳ ስትሆን ሌላኛዋ እናቷ ናቸው። ሟቾቹ ሁሉም ሰላማዊ ሰዎች የነበሩ ናቸው። ከማንም ጋር ግንኙነት የላቸውም። እንደ እኔ ታስቦበት የተፈጸመ ግድያ ነው። ከዚህ በፊት በቀድሞ ፕሬዚዳንት ቤተሰብ ላይ ተካቶ የነበረ ድርጊታ ለመኖሩን አቶ አዲሱ ገልጾ አሁን የጸጥታ ኃይሎች በኮንጂ እንደተሰማሩ ተናግረዋል። በጅማ ዞን የኖኖ ቤንጃ ወረዳ አስተዳደርም አርብ መፈጸሙ ስለተነገረው ግድያ ምላሽ ሰጥተዋል። አቶ ኩመራ ድጋ የኖኖ ቤንጃ ወረዳ አስተዳዳሪ ናቸው። ኮንኩነሜስሪዳ ጅማ ተጋፋ ኮሬሽኒ ማኖ መነማቴ ጎለባይፋት ቢ ሁኑ ኤረቴ ሞሶነጂ በባመንሸኔ ማቲ ከና ያርሶ ሊ ወጋ ቱርባ ተማ ጋር ስልተ ማለት ያርካንሰ እጅ ጭፈቴ የተከሰተው ችግር በእርግጥ እውነት ነው። አርብ ታህሳስ አስራ አምስት ታጥቆ የሚንቀሳቀሰው ኃይል በአቶ አለማየሁ ቤተሰብ መኖሪያ አካባቢ በከፈተው ተኩስ ዕድሜያቸው ከሰባና ሰማንያ ዓመት በላይ የሚሆኑ ንጹሐን ዜጎች ላይ ግድያ ፈጽሞ ወደ ነበረበት ተመልሷል። ከዚያ በኋላ እኛ የአካባቢውን ነዋሪዎች የማረጋጋት ስራ ነው የሰራ ነው። የሞቱትን ከቀበርን በኋላ በግድያው ምክንያት የሸሹትን ወደ ቀያቸው እንዲመለሱ አድርገናል። አቶ ኩመራ ታጣቂዎቹ ለምን የቀድሞው የኦሮሚያ ክልል ፕሬዚደንት ቤተሰብን ለይቶ እንዳጠቁ የታወቀ ነገር የለም ካሉ በኋላ ድርጊቱን ፈጽመው ወረዳን ወደሚያዋስኑ ዞኖች ስለሸሹ ከታጣቂዎቹ መካከል በቁጥጥር ስር ያዋለ እንደሌለም ገልጸዋል። ለመጀሱ ደቂቃ ቁረሽ መንገድ ሚሊሻን ነገ ይህ ወንጀል የተፈጸመው የመንግስት የጸጥታ ኃይል ሳይደርስ ከ15 እስከ 20 ደቂቃ ባልሞላ ጊዜ ውስጥ ነው። አሁን በቋሚነት ችግር ሆኖ የቀጠለ ክስተት የለም፣ አካባቢው ወደ ሰላም ተመልሷል። አቶ ኩመራ ታጣቂዎች በኑኖ ቤንጃ ወረዳ አለመኖራቸውን ገልጸው አሁን ጥቃቱን ያደረሱት ከአጎራባዥ ዞኖች የመጡ ናቸው ሲሉም ገልጸዋል። ቤተሰብና መንግስት ለግድያው ተጠያቂ ያደረጉት የኦሮሞ ነፃነት ሰራዊት በሚል ራሱን የሚጠራውን ወይም መንግስት ሸኔ በማለት የሚጠራውን ቡድን ነው። ቪኦኤ ለግድያው ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረገው ሙከራ አልተሳካም። ዘመዶቻቸው በታጣቂዎች አርብ የተገደሉት አቶ አለማየሁ አቶምሳ አምስተኛ የኦሮሚያ ክልል ፕሬዚደንት የነበሩ ሲሆን ክልሉን ከ2003 ዓ ም ጀምሮ ሲመሩ ከቆዩ በኋላ እስካሁን ባልተገለጸ ህመም በ2007 በታይላንድ ሀገር በህክምና ላይ ያሉ ህይወታቸው ማለፉን የወት ታሪካቸው ያስረዳል። ለአሜሪካ ድምፅ ገለሙዳዊት ከዳማ ዳዊትን አመሰግናለሁ ለዘገባው ወደ ተከታዩ ዘገባ እንለፍ። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የአመራር ለውጥና ሽግሽግ ማድረጉን አስታውቋል። የአመራር ለውጥና ሽግሽግ ያስፈለገው የአካባቢውን ነዋሪ የደህንነት ስጋት ለመቅረፍ ጭምር መሆኑን የዞኑ የመንግስት ኮሚኒኬሽንስ መምሪያ ገልጿል። መስፍን አድራጌ ተጨማሪ አለው። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን እንደገለጹት አዲሱ ሹመትም ሆነ የስልጣን ሽግሽጉ የድርጅቱን መርህና አሰራር ተከትሎ ተፈጽሟል። መምሪያ ኃላፊው አመራር ለውጥም ሆነ የስልጣን ሽግሽጉ በሁለት መሰረታዊ ነጥቦች ላይ እየተመሰረተ ነው ይላሉ። የመጀመሪያው ኮማንድ ፖስቱ ምንድን ነው የነበሩ ችግሮች የሚል ህብረተሰቡን አዋይቷል። ህብረተሰቡ አዲስ ፊት ለአዲስ አመራር መመራት እንፈልጋለን የሚል ከፍተኛ ጥያቄ ነው የነበረው። ስለዚህ ዛንም መነሻ በማድረግ የነበሩ ነባር አመራሮች ጋር ውይይት በማድረግ ክልሉ እና የፌዴራል አካላት ውይይት በማድረግ በዲሞክራሲያዊ መልኩ ስልጣን ሽግግር እንዲደረግ ነው የተወሰነው። ከህዋትና ከኦነግ ሸኒ ሀይሎች ጥቃት የሚታደገን አመራር እንፈልጋለን የሚል የህብረተሰብ ጥያቄ ተደጋግሞ መነሳቱ ዞኑ በአዲስ አመራር እንዲዋቀር ያደረገ ሁለተኛው ምክንያት ነው ብለዋል። በጁንታው እና በኦነግ ሸኒ ደረሱ የደረሱ ጉዳቶች ህብረተሰቡን አማሯል። ስለዚህ አመራሩ ከዚህ ሊታደገን አልቻለም የሚል የሚነሳ ነገር አለ ተጠባ የሆነ መረጃ የሚነሳ ነገር አለ። ያው ጉዳቱም ተጨባጭ ስለሆነ እነዚህንና ሌሎች በድርጅታችን መሰረት የአሰራርና ና የአደረጃጀት ችግሮችን መነሻ በማድረግ የአመራር ለውጥ ተደርጓል። በዚህም መሰረት አስተዳዳሪውን ጨምሮ አስራ አራት አመራሮች ከቦታቸው ተነስቶ በአዲስ አመራር እንዲተኩ መደረጋቸውን አመልክተዋል። አምስቱን የስራ አስፈጻሚ አባላት ሙሉ በሙሉ አንስቷል። አስተዳዳሪን ጨምሮ የብልጽግና ፓርቲ ኃላፊን እና ድርጅታ የምክትል አስተዳዳሪ በሙሉ አንስቶ ሌሎች አዳዲስ አመራሮች ነው የተካው በተጨማሪም ሸኔና በጁንታ ሂደት ውስጥ አልፎ አልፎ በጥርጣሬ የታዩ አመራሮችን ወደ ስምንት አመራር ተቀይረዋል። እነዚን ተጨማሪ በማድረግ ወደ አስራ አራት አመራሮች የማንሳት ስራ ተሰርቶ በአዳዲስ አመራሮች የመተካት ስራ ተሰርቷል። በተለየ መልኩም በዞኑ የሚገኙ ሁሉም ወረዳዎች በእኩልነት ውክልና እንዲያገኙ መደረጉን ጠቁመዋል። የህዋት ኃይሎች ወደ አማራ ክልል መግባታቸውን ተከትሎ ከሌሎች ዞኖች በተለየ የኦሮሞ ብሔረሰብ ዞንና ማህበረሰቡ በሁለት አካላት የተሰነዘረባቸውን ጥቃት ማስተናል ለማገድ ግድ እንዳላቸው አስታውሰዋል። በሀገራችንም በክልላችንም በተለይም በምስራቅ አማራ ሁሉ ላይ የደረሰው ጉዳት አስከፊና አስጠቃቂ ነው። ከቆቦ ጀምሮ እስከ ደብረሲና አካባቢ መግቢያ ድረስ ያለው ጉዳት በጣም አስጠቃቂ ጉዳት ነው የደረሰው። የኛ ዞን ደግሞ ከሌሎቹ በተለየ መልኩ ጁንታው እና ተላላኪው ሸኔ በመተባበር ዞናችን ህዝብ ላይ ጉዳት አድርሰዋል። ጁንታና ኦነግ ሸኔ ሲሉ የጠሯቸው ታጣቂ ኃይሎች በዞኑ አራት መቶ ሀምሳ አምስት ለሚሆኑ ሰዎች ሞት እና ለአካል ጉዳት መድረስ ለበርካቶች ታፍኖ መወሰድ ምክንያት መሆናቸውን አብራርተዋል። የመጀመሪያው ነሽን የመጀመሪያው ያጠቃው የኦሮሞ ተወላጅ የሆኑትን የብልጽግና ፓርቲ ደጋፊ አመራር ቤተሰቦች እና አጠቃላይ ኦሮሞ የሚባለውን አካል ነው መጀመሪያ የጎዳው። ስለዚህ ጉዳቱ በተጠናከረ መልኩ ማሸማቀቅ፣ ከቤት እንዳይወጣ ማድረግ፣ ዲሞክራሲያዊ መብትን የመገደብ፣ ሰብዓዊ መብትን የመገደብ፣ በአጠቃላይ መደብደብ፣ የመግደል፣ የመዝረፍ ዓላማ ያረገ ስለነበረ ጉዳቱ ከሌሎች ዞኖች በተለየ መልኩ በተደራጀ መልኩ በሁለት ሸፍቶች የተደረገ ስለሆነ ጉዳቱ ከፍ ያለ ነው። ጁንታና ኦነግ ሸኔ ሲሉ የጠሯቸው ታጣቂ ኃይሎች በዞኑ አራት መቶ ሀምሳ አምስት ለሚሆኑ ሰዎች ሞትና የአካል ጉዳት መድረስ ለበርካቶች ታፍኖ መወሰድ ምክንያት መሆናቸውን አብራርተዋል። ሁለት መቶ ሀያ አምስት ሰዎች ሞተዋል። ሁለት መቶ አስራ ሶስት ወንድና አስራ ሁለት ሴት አጠቃላይ በጅምላ ነው የተገደሉ አሉ። የቆሰሉ ሁለት መቶ አንድ ወንድና ሀያ ዘጠኝ ሴት በአጠቃላይ ከባድና ቀላል ጉዳት የደረሰባቸው ሁለት መቶ ሰላሳ ዜጎቻችን አሉ። እነዚህ በሙሉ በጁንታውና በሸኔ ቅንጅት የተመቱ ናቸው። አስራ ሰባት ሰው ደግሞ እስካሁን ታፍነው ተወስደዋል በጁንታው የት እንዳሉ አይታወቅም። ከዚህ በተጨማሪ በሚሊዮኖች ለሚገመቱ ሀብትና ንብረት መዘረፍ እንዲሁም ማውደም ምክንያት መሆናቸውን ነው አቶ ጀማል የገለጹት። ከሚሴ ከተማና፣ አቲ ከተማ እና ትላልቅ ከተማ አስተዳደሮች የሚባሉ ቦታዎች በሙሉ የመንግስት ቢሮ፣ የመንግስት ንብረት በአጠቃላይ መኪና፣ አጠቃላይ መንግስት ህክምና ቁሳቁስ በሙሉ አስራ ሁለት ጤና ጣቢያዎች ሙሉ በሙሉ ወድመዋል። ሁለት ሆስፒታል ወድመዋል። ትምህርት ቤቶች ሙሉ በሙሉ በሚባል ደረጃ ወንበሮች ቤቶቻቸውን ለምግብ ማብሰያ የፈለጡ የማድረግ መጽሐፎች የማቃጠል እና ሌሎች በጣም ከባባድ ችግሮች ናቸው የነበሩ። የግልና የመንግስት ባንኮች በአጠቃላይ ኢኮኖሚውን ሊያዛባ የሚችል መልኩ ድህነትን ጨምር በሚል መልኩ ነው በተቀናጀ መልኩ ሆን ተብሎ የተሰራውና ጉዳቱ የጉዳቱ በጣም ከፍ ያለ ነው። እንደ እኛ ዞን በዞኑ ደርሷል የተባለውን የንብረትና ጉዳት መጠን የሚያጣራ ኮሚቴ መቋቋሙን ጠቁመው በአሁኑ ሰዓት በዞኑ አስተማማኝ ሰላም መኖሩን ጠቅሰዋል። አሁን ባለው ሁኔታ ዞናችን ሙሉ በሙሉ ክብር ለመከላከያ ሰራዊታችን ለአማራ ክልላዊ ኃይልና ሚኒሻ ፋኖ ይገባውና ለህብረተሰቡ ይገባዋል። በጣም ብዙ ሰዎች እንዳልኩ መስዋእት ነዋል። ከዞናችንም በትግል ሙሉ በሙሉ ወረዳዎቻችን በሙሉ ነጻ ወጥተዋል። በጣም በብዙ ቁጥር የሚባል ደረጃ ሆነፍሸኔ አመለካከት ያላቸው ደጋፊዎች አባላት በቁጥጥር ስልውለዋል። በህግ ተጠያቂነት የሚሆኑ የማድረግ ስልት እየተከተል ነው ያለ ነው። ለአሜሪካ ድምጽ ሬዲዮ መስፍነ አራቄ ዘገባ። እንለፍ በሰሜን ወሎ ዞን የመቄት ነዋሪዎች በአካባቢያቸው በደረሰው ውድመት ምክንያት የረሃብ አደጋ ማንዣብቡን ገልጸዋል። ከመፈናቀል እየተመለሱ ያሉትን ለመደገፍ በወር 1 ነጥብ 2 ሚሊዮን ኩንታል እህል እንደሚያስፈልገው የአማራ ክልል የአደጋ መከላከልና ምግብ ዋስትና ኮሚሽን ገልጾ ሁኔታው ከአቅሙ በላይ በመሆኑ ኢትዮጵያውያን ሁሉ እጆቻቸውን እንዲዘረጉ ጥሪ አቅርበዋል። አስቴር ምስጋናው ተጨማሪ አላት። አስራ አንድ ነጥብ አራት ሚሊዮን ሰዎች አስቸኳይ የምግብ እህል እርዳታ እንደሚያስፈልጋቸው በተደጋጋሚ ሲገልጽ የቆየው የአማራ ክልል መንግስት የመከላከያ ሰራዊቱ በተቆጣጠረባቸው አካባቢዎች ኑሮን አንድ ብለው የጀመሩ ሰዎች የረሃብ አደጋ እየገጠማቸው መሆኑን እያስታወቀ ነው። ወይዘሮ ሰብለሰጡ በሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ ነዋሪ ናቸው። ከተማው በህወሀት ቁጥጥር ስር ሲወድቅ አካባቢያቸውን ለቀው ለአራት ወራት ያህል ወደ ገጠራማው አካባቢ እንደቆዩ ይናገራሉ። ከተማው ነጻ ሲወጣ ወደ ቀያቸው ቢመለሱም ንብረታቸው ወድሞ እንዳገኙት ነው የተናገሩት። ያው ስንመለስ ቤቱ ምንም ተገነጣጥሎ ነው ያገኘ ነው እና ቤት ምንም ንብረት ራሱ ምንም ያስቀሩት ነገር የለም። ዱቄት ራሱ የቀራቸው ነገር የለም ሽሮና በርበሬም። የኛም ብቻ ሳይሆን በአካባቢ ያለው እንደዚህ ተፈናቅሎ የሄደው ሰው ሲመጣ ባዶ ቤት ነው ያገኘው። እጅሽ ላይ እንኳ ብር ቢኖርም ወደ ማዘጋጀትም ስለማይቻል መብራትም ውሃም ስለሌለ ምንም ነገር ማዘጋጀት አዘጋጀት አይቻልም። ወደ ገጠር አካባቢ በተለይ እነሱ ጦርነቱ ከመጀመሪያ ጀምሮ እስካሁን ድረስ በነበረበት አካባቢ በጣም ከባድ ነው እርሃብ። ምክንያቱም አሁን ወደ ገጠር አካባቢ አርሰው አጭደው ምናምን ነገር ነው ለምግብነት የሚጠቀሙት። ያንን ነገር ደግሞ ማድረግ አልቻሉም። በዚህ ምክንያት ማለት ነው እና አሁን ያ ነገር በሰአቱ ስላልታጨደ ስላልተወቃ ምንም አይነት ነገር የለም በገጠሩ እርሃብ ነው አሁን ድረስ ማለት ነው። የዚሁ ከተማ ነዋሪ የሆኑት አቶ ተስፋይ ሞገስ የህወሀት ታጣቂዎች በከተማቸው ከገቡ በኋላ ምንም አይነት እንቅስቃሴ ባለመኖሩ የሚበላ ነገር ለማግኘት ህብረተሰቡ እርስ በርስ ሲደጋገፍ መቆየቱን ገልጸው አሁን ችግሩ ከፍቷል ይላሉ። መንግስት ሰራተኛንም አለቀኩም፣ እዚሁ ነበር የነበርኩት። ግን ህዝቡ አብዛኛው ተፈናቅሏል። የገጠሩም ወደ ወረዳው መጥቷል። የገጠር ነዋሪ የከተማ ነዋሪም አብዛኛው ወደ ጋይንት፣ ወደ ደብረ ታቦር፣ ወደ ባህር ዳር ተፈናቅሎ ነበር። በዚህ ምክንያት የምግብ እርታ አጋጥሞት ነበር። እነሱም ራሳቸው ይጠቀሙበት ነበር፣ ያዘጋጀው ነገር ይጠቀሙበታል። ከችግሩ ላይ ዱቄቱን ይወስዱበታል፣ በርበሬውን፣ ሽሮውን ይጠቀሙበታል። በሬውንም እንደዚሁ ያርዱበት ነበር። ዝም ብሎ አንዳንድ ጊዜ እንደውም የተለወጠ ብር፣ የድሮ ብር ይሰጣል። በሬውን በባአሁኑ ዋጋ ያን ይሰጣል። ገበሬ ነው አቅም እምቢ ይሰጣል፣ ይቀበላል ብሩ ሰው የቀድሞ ብር ሊሆንበታል አልሰጥም በሬ ሲል ነው ያው የሚደርስበት እንግልት ነው። ድብደባ ምን ይገጥ ይገጥመዋል። ምንም አድርጋ አልቻለም። ብዙዎቹ ገበሬዎች በዚህ መንገድ ኪሳራ ውስጥ ገብተዋል። እርዳታ የተወሰኑ እርዳታዎች መጥተዋል። እሱ ለተወሰኑ ሕዝብ ሰጥቷል። ለምን ያህል እንደተሰጠ ባለሆ የተወሰኑ ሕዝቦች ወስደዋል። አብዛኛው ሕዝብ ግን ችግር ላይ ነው ያለው ገጠርም በጦርነቱ ምክንያት ብዙ ሰብል ወድሟል፣ ተቃጥሏል። የደረሱ ሰብሎች ተቃጥለዋል። በመሳሪያ ድደጋ በም የታጨዱትን ክምሮች ተቃጥለዋል። የቆሙት ሰብሎችም እንደዚሁ ደረቅ ስለነበሩ መሳሪያ አፍባቸዋል። ጦርነቱ የሚያካሄድባቸው አካባቢ አብዛኛው ቀበሌ በአንዳንድ ቀበሌዎች ካልሆነ ስጠቀ አብዛኛው ቀበሌ ጦርነት የተካሄደባቸው ናቸው። አብዛኛው ቀበሌ በዛ ምክንያት ሰብሩ ተጠቅጥቋል። ሲደርስ ደግሞ ተቃጠለ። በቃ አብዛኛው አሳዘ ለማጨድ እንኳን የማይችል ጦርነት ያለባቸው አካባቢ በተለይ ወደዚህ ወደ ጋሸና ግንባር አርቢት አካባቢ ውጭት አካባቢ የሚባሉ ቦታዎች ታጉባይ የሚባሉ አካባቢዎች የጦርነት ቦታዎች ነበሩ። እሱ አካባቢ ገበሬው ለመሰብሰብ አልቻለም። ሰ ማረምም አልቻለም፣ መሰብሰብም አልቻለም። በጣም ስቃይ ነበር። በዚህ በተፈጠረው ጦርነት ምክንያት ሰው የተጎዳ ስለሆነ ከፍተኛ የራብም ክስተት እንደሚፈጠራል ብዬ ነው የማስቡ። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለም በክልሉ አስቸኳይ የምግብ እህል እርዳታ የሚያስፈልጋቸው ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው በአሁኑ ወቅት ነፃ በወጡ አካባቢዎች በየወሩ አንድ ነጥብ ሁለት ሚሊዮን ኩንታል እህል እንደሚያስፈልግ ተናግረዋል። የተለቀቁ አካባቢዎች ከፍተኛ የሆነ ሰብዓዊና ቁሳዊ ጉዳት አድርሶ ነው ጠላት የወጣው። ስለዚህ በእነዚህ አካባቢዎች የሚበላ የለም። የጤና አገልግሎት በከፍተኛ ሁኔታ ጉዳት የደረሰበት ነው። የንጹህ መጠጥ አገልግሎቶችን የተቋረጡበት ሁኔታ ነው ያለው እና እነዚህን መደበኛ የሪከቨሪ ስራ ወይም የመልሱ ማቋቋሙ ስራ እስከሚሰራ ድረስ ለህዝቡ ተደራሽ የሚሆኑበትን ሁኔታ ለመፍጠር የሚያስችል ስራ እየተሰራ ያለበት ሁኔታ ነው ያለ። ስለዚህ ጠላት የነበረባቸው አካባቢዎች ከፍተኛ የሆነ የምግብ ክፍተት የነበረበት ከመሆኑ ጋር ተያይዙ ምግብ ወደ ተለቀቁ አካባቢዎች የማስገባት ስራ ነው አሁን እየሰራ ነው ያለ። ነው በዚህ እስካሁን ባለው ሁኔታ ከሰባ ሺ ኩንታል በላይ በደቡብ ወሎ፣ በሰሜን ወሎ፣ በተመሳሳይ በሰሜን ሸዋ አካባቢ ድጋፍ እየተደረገ ነው። ወደ ሰቆጣም አካባቢ አሁን ድጋፍ እየተላካ ያለበት ሁኔታ ነው። ስለዚህ በአጠቃላይ እነዚህ አካባቢዎች ሙሉ በሙሉ ጠላት ጉዳት ያደረሰባቸው ከመሆኑ ጋር ተያይዙ ጠላት በቆየባቸው አካባቢ 1.2 ሚሊዮን ኩንታል እህል ያስፈልጋል። ለአንድ ወር ማለት ነው። 11.4 ሚሊዮን ህዝብ ጉዳት ደርሶበታል። ስለዚህ ለዚህ የሚሆን ድጋፍ የማሰባሰብ እና ለእነዚህ ሰዎች ዜጎቻችን ተደራሽ የምንሆንበትን ሁኔታ ነው እየሰራን ያለ ነው ሲል ኮሚሽነር ዘላለም ለመላ ኢትዮጵያውያን የድጋፍ ጥሪም አድርገዋል። አገር አቀፍ የሆነ ንቅናቄ በመፍጠር የተጎዱ የመሰረተ ልማት ተቋማት ጉዳት የደረሰባቸው የግለሰብ ሀብቶችና ንብረቶችን እንደገና ሪያ የምናደርግበት ሪከቨር የሚያደርግበት ሁኔታ ለመፍጠር የሚያስችል ስራ በጥናት ደረጃ እየተሰራ መሆኑን ለመግለጽ ነው። በአጠቃላይ ግን እስካሁን ተፈናቃዮችን በሚመለከት ህብረተሰባችን፣ መንግስትና መንግስት ያልሆኑ ድርጅቶች በሀገር ውስጥም በውጭም ያሉ ዜጎቻችን፣ ባለሀብቱ ያደረገውን አስተዋጽኦ በማመስገን በቀጣይም ደግሞ እነዚህ ተፈናቃዮች መደበኛ ህይወታቸውን እስከሚኖሩ እና እስከሚመሩ ድረስ የመንግስትንና የህዝብን ድጋፍ የሚጠይቁበት ሁኔታ ስላለ ከመቼውን ጊዜ በበለጠ በተለይም ደግሞ በጦርነቱ ያፈጠርነው አንድነት አለ። ተፈናቃዮቻችን በተፈናቀሉበት ዜጎቻችን በተፈናቀሉ ጊዜ የተፈጠረ አንድነት አለ። ይህን ችግር ለመሻገር ከፍተኛ ያረበረብነው በአንድነት ስሜት የተደረገው አሁንም እነዚህ ዜጎችን መልሶ ለማቋቋም እና የተጎዱ ተቋማትን ወደነበሩበት ለመመለስ መላው የሀገራችን ህዝቦች፣ እንዲሁም ደግሞ መንግስታዊና መንግስታዊ ያልሆኑ ድርጅቶች አስፈላጊውን ትብብር እንድታደርጉ ጥሪ ማስተላለፍ እፈልጋለሁ። አመሰግናለሁ። በአማራ ክልል በጦርነቱ ምክንያት ከተፈናቀሉት ሁለት ነጥብ ሶስት ሚሊዮን ዜጎች ውስጥ ከአንድ መቶ ስልሳ ሺህ በላይ ተፈናቃዮች ወደ ቀያቸው የተመለሱ ሲሆን እስከዚህ ወር መጨረሻ የማጓጓዙ ስራ እንደሚቀጥልም ተናግረዋል። ኮሚሽነር ዘላለም ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። የተከበራችሁ አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። በኦሮምኛ ከምሽቱ ሁለት ሰዓት ተኩል እስከ ሶስት ሰዓት በአማርኛ ከ ከሶስት ሰዓት እስከ አራት ሰዓት በትግርኛ ከምሽቱ አራት ሰዓት እስከ አራት ሰዓት ተኩላለን። ስርጭቶቻችንንና ዘገባዎቻችንን በ22 በ25ና፣ በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ ተከታተሉ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን ተነጋገሩ። ኢንስታግራም እና ዩቱብ ላይም አለን። አስተያየቶቻችሁን በስልክ መስጠት የምትፈልጉ 2022059942 የውስጥ መስመር 14 ነው። ተዘዋዋሪ የስልክ መስመር ነው። በተቀረጸው የድምፅ መመሪያ መሰረት አኑሩልን። እንዲሁም በኢሜይል ልታካፍሉንም ከፈለጋችሁ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲሰር ኤልያስ አስማረ ነው። የዌብና ማህበራዊ መገናኛ ፕሮዲሰራችን አበባየሁ ገበያው ነች። የማስተናግዳችሁ ሶሎሞን አባተ ነኝ። ወደ ተከታዩ ዘገባ እንለፍ። የሚጠበቀውን አገራዊ ምክክር በበላይነት የሚመራው አካል በሁሉም ዘንድ ተቀባይነት ያለው እንዲሆን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጠየቀ። ሀገራዊ ምክክሩ ከወቅታዊ ችግሮች መፍታት ዘዴዎች ጋር እንዳይቀላቀልም ፓርቲው አሳስበዋል። መለስካቸው አማሃ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባለፈው ሳምንት መጨረሻ ባወጣው የሀገሪቱን ወቅታዊ ሁኔታ የሚመለከት መግለጫ ሀገራዊ መግባባትንና ዘላቂ ሰላምን ለመፍጠር በሚደረገው ጥረት የሚካሄደውን ሀገራዊ ምክክር ለመምራት የሚቋቋመው አካል በሁሉም ዘንድ ተቀባይነት ያለውና የመንግሥትም ሆነ የማንኛውም ፓርቲ ተጽዕኖ የማይኖርበት እንዲሆን ጥሪ አቅርበዋል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ሰፋ ይህ ተቋም የሕዝብን አመኔታን የሚያገኝና ሁሉም ሐሳብ የሚወከልበት እንዲሆን በጥንቃቄ መደራጀት እንዳለበት ለቪኦኤ ገልጸዋል። የሚቋቋመው ቦርድ ምን በለው ኮሚሽን ምን በለው አካል በሁሉም ዘንድ ተአማኒነት ያለው እንዲሆን እንፈልጋለን። ስለዚህ የመግለጫችን አንዱትን ይህንን ተአማኒነት ያለውን ተቋም ለማቋቋም የሚደረገው ሂደት በደንብ ጥንቃቄ የተሞላበት እንዲሆን ጠይቀናል። ከዛ ቀጥሎ ከሌሎች ወቅታዊ ጉዳዮች ጋር እንዳይደበላለቅ ጠይቀናል። የሚደረጉ እንቅስቃሴዎች በአጠቃላይ የሕዝብን አመኔታ በነገራችን ለእኛ ስንጠይቅ የግድ ለእኛ ብቻ አይደለም የምንጠይቀው ሁሉም አካል ወደ ጠረጴዛው እንዲመጣ የሚያደርግ ሂደት እንዲሆን ነው የምንፈልገው ምክንያቱም እኛ ወይም እኛን የመሰሉ ብቻ ጠረጴዛው ዙሪያ ተቀምጠው በእኛ እምነት የእኛ ተቃራኒ ናቸው ምንላቸው ወይም ሌሎች እኛን ተቃራኒ ይሉን ይሆናል የአካል የወጣ አካል ካለ ውይይቱ ምንም ዋጋ የለውም እና የሁሉንም አካላት አመኔታ ያተረፈ ሂደት እንዲሆን ይሄ አካል በእኛ እምነት፣ በህግ በህገ መንግስት፣ በመንግስታዊ ስርዓት፣ በመሳሰሉት የማይፈቱ ጉዳዮችን የምንፈታበት ስለዚህ የግዴታ ከህግ ጋር ብቻ ወይም ከመንግስታዊ ስርዓቶች ጋር ብቻ የተጣበቀ መሆን የለበት። የጽሁፍ መግለጫው እንደሚለው ሀገራዊ ምክክር በብዙዎች ዘንድ ለዘመናት በብርቱ ሲፈለግ የነበረ፣ እንደ ሀገርም ለረዥም ዓመታት አቅጣጫ የሚያዝበት ግዙፍ ክንውን ነው። አክሎም ይህ ሀገራዊ ምክክር እንዲሳካ የምንፈልገው ዘላቂ ሰላም ስኬታማ ሆኖ እንዲጀመር ካስፈለገ ከሁሉ በፊት በሀገራዊ ምክክር ዙሪያ ሊነሱ የሚችሉ ወይም የሚገባቸው ነጥቦችን በእርጋታና በጥናት ላይ ተመስርቶ እንዲቀርቡ ማድረግ ያስፈልጋል። በዚህ የምክክር መድረክ በኢትዮጵያ ውስጥ ያገባናል የሚሉ ኃይሎች በሙሉ የሚሳተፉበት ሁሉን አቀፍ ውይይት ማድረግ እጅግ ጠቃሚና አስፈላጊ እንደሆነ ይጠቅሳል። ቪኦኤ የህግና የመሳሰሉት እግድ ያለባቸውን አካላት መሳተፍ አለባቸው ማለታቸው ነው ለሚለው ጥያቄው አቶ የሸዋስ ምላሽ ሰጥተዋል። ህገወጥነት ህገወጥነት ነው። በየትኛው መስመር ግን ደግሞ ህገወጥነትን ቢሆን ወደ ህግ የሚገባበት ደግሞ ቀዳዳ የለም ማለት አይደለም። ለምሳሌ የሸኒ አባል አመራር ነው እንደዚህ የነበሩ ሰው ይህ ነገር አይጠቅምም፣ ጠመንጃውን ትቻለሁ፣ ሰላም መርጫለሁ ብለው ሲገቡ እናስታውሳለን። በቅርብ ጊዜ እኔ በሰሜን በኩል እንደዚህ አይነት ልባቸው የተመለሰ ሰዎች ካሉ መንግስት በሩን ይዘጋል የሚል እምነት የለኝም። ምክንያቱም ለአንዴና ለመጨረሻ ጊዜ ስ ስለሆነ ይህንን ንዝጋው እየተባለ ያለው በጉልበት አንበረክ ካለሁ የሚልን አካል ወይም ደግሞ አገኒስት ኢትዮጵያ ቆማለሁ የሚልን አካል ነው እንጂ በነገራችን ላይ እኔ መንግስት ብቻ ፋይት ማድረግ ያለበት ሁላችንም ነው መዋጋት ያለብን። ይህን ግን ይሄ ነገር በቃ ልክ እናንተ ጠረጴዛ ዙሪያ እንደተቀመጣችሁት እኔም ጠረጴዛው ይሻለኛል ብሎ ለሚመጣ ለየትኛውም አካል ክፍት ይሆን ይመስለኛል። መሆንም አለበት የሚል እምነት ነው ያለኝ። ስለዚህ እንደዚህ እስካልሆነ ድረስ ብቻ ነው አስቸጋሪ የሚሆነው። ዞሮ ዞሮ ግን ይሄ ተቋም እንደዚህ አይነት የሞራል የበላይነትና ነፃነት ሊኖረው ያስፈልጋል። የፓርቲው መግለጫ ሌላው አብይ ጉዳይ ነው ያለው ባለፉት ጥቂት ቀናት ስለ ጦርነት ድርድርና ሀገራዊ ምክክሩ እንዳይደበላለቅ መንግሥት የማጥራት እርምጃ ማድረግ አለበት የሚል ነው። በዚህ ላይ ተጨማሪ ማብራሪያ የሰጡን አቶ የሸዋስ ከመነሻው ጀምረው ያስረዳሉ። ብዥታ የተፈጠረው በአንዳንድ የመንግስት የውይይት መድረኮች ነው ነው መነሻው የመምህራን የተወያዩበት ክፍለ ከተማ ላይ የተወያዩበት ቦታ ያቻን አንዷን ጉዳይ ብቻ ጦርነትም ቢሆን በውይይት ነው የሚያልቀው አይነት አሉ። አንድ ሰው እንደዚህ ምሳሌ ሰጡ ተብሎ ነው ከዛ የተነሳ ስለዚህ ዋናውም ትልቁን እና ኢትዮጵያን እንደ ሀገረ መንግስት ሁሌ ችግር ውስጥ የሚከታትን ጉዳይ በአንድ ወቅት ጉዳይ ላይ ቀላቅሎ እንዳይደበዝዝ ማድረግ ጥንቃቄ ያስፈልጋል የሚል ነው ያወጣ ነው። ስለዚህ ይሄ አንድ ኃላፊነት ከሚሰማው ፓርቲ የሚጠበቅ መሰለኝ፣ እንዳይበላሽብን ነው። ከዚሁ ጋር በተያያዘ ይሄኛውም ትንሽ ጉዳይ የምንለውም ቢሆን የተከፈለው መስዋዕትነት ይታወቃል። በተለይ አፋር ክልል፣ አማራ ክልል ራሱ ትግራይ ክልል በአጠቃላይ በፌዴራል ደረጃ የከፈልነው ሰው፣ የከፈልነው አካል፣ የከፈልነው ንብረት ይታወቃል። ይሄን ሁሉ ያገናዘበና የተጠና መሆን አለበት። ይሄ የአጭር ጊዜውን ቢሆን ተመልሶ ሌላ ሕይወት የሚያስገብረን መሆን በፍጹም የለበትም። አቶ የሸዋስ አሰፋ ለቪኦኤ በተጨማሪ እንደገለጹት ኢዜማ አሁን የሀገራዊ ምክክሩን የሚመራው አካል በሚቋቋምበት ሂደት ቅሬታ የለውም። ሆኖም እንደማንኛውም አካል የማቋቋሚያ አዋጅ ማውጣት እንዳልሆነ ግንዛቤ እንዲያዝ ሰፊ ሕዝባዊ ተሳትፎ እንደሚያስፈልገው ከፍተኛ ጥንቃቄ እንዲደረግ ለማሳሰብ መግለጫውን ፓርቲው እንዳወጣ አስታውሰዋል። አክለውም ኢዜማ ይህን በተመለከተ ሐሳቡን በሰፊው በጽሑፉ ለተወካዮች ምክር ቤት ማስገባቱን ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ተከታዩ ጤና ነው። የአውሮፓ 2021 ዓመት ሊያልቅ የአራት ቀናት ዕድሜ ብቻ ቀረው። ይህ ዓመት እጅግ ዘርፈ ብዙ መልከ ብዙና መጠነ ብዙ ፖለቲካዊና ምጣኔ ሀብታዊ ሁኔታዎችና ክንዋኔዎችን ያስተናገደ ቢሆንም ከሁሉም በላይ ግን የዓለም ውጥረት ሆኖ የቀጠለው ኮቪድ-19 ነው። ወረርሽኙን ለመከላከልና ለመቆጣጠር በዓለም ዙሪያ ምን ጥረቶች ተደርገው ነበር? ምን ስላይ ደረሱ? ኤደን ገረመው ባጭሩ ትዳስሰዋለች። የአውሮፓውያኑ 2020 ዓመት ተገባዶ 2021 ዓመተ ምህረት ሲገባ በኮቪድ-19 ምክንያት 7.8 ቢሊዮን የሚሆኑ የዓለም ዜጎች አመቱን የተቀበሉት በተቀዛቀዘ ሁኔታ ነበር። አብዛኞቹ የዓለም ሀገራትም ዜጎቻቸውን ከበሽታው ለመከላከል በሰዓት እላፊ የሚሰባሰቡ ሰዎች ቁጥርን በመገደብና መመሪያዎችን በማጥበቅ ነበር አመቱን የተቀበሉት። ይሁንና በሌላ በኩል ደግሞ ይሄ ልናጠናቅቀው የጥቂት ቀናት እድሜ የቀረው የአውሮፓውያኑ 2021 ዓ.ም ሲጀምር ኮቪድ-19ን ለመከላከል የሚደረጉ የተለያዩ የክትባት ምርምሮች ፍቃድ በማግኘት ወደ ምርት የገቡበት ወቅት በመሆኑ ደግሞ ወረርሽኙ ከደረሰባቸው ወቅቶች በሙሉ አንጻራዊ ተስፋ የታየበት ጊዜ ነበር ማለት ይቻላል። አመቱ ከመግባቱ ከወር FIT. በብሪታንያ ና በዩናይትድ ስቴትስ ለሕክምና ባለሙያዎች ና ሌሎች ለህይወት አስጊ የሆኑ በሽታዎች ላለባቸው ህሙማን ሲሰጥ የቆየው የኮቪድ-19 ክትባት ለህብረተሰቡ በሰፊው እንዲዳረስ የታቀደበት ና በዓለም የጤና ድርጅት ፍትሐዊ የክትባት ክፍፍል ኮቫክስ አማካኝነት የበለጸጉት ሀገራት ለታዳጊ ሀገራት ክትባቶቻቸውን ለማጋራት የተደረገው ስምምነት ተፈጻሚ የሚሆንበት ዓመት እንደሚሆን በመታመኑ ሰፊ የሆነ ተስፋ ነበር። በተለይ Addisou, United States president ጆ ባይደን በክትባትና ኮቪድ-19 በመከላከሉ ረገድ ላይ የነበራቸው የቁርጠኝነት ስሜት ከፍተኛ የሆነ ተስፋ አጭሮ ነበር። በወቅቱ እሳቸውም በወረሽኙ ክፉኛ የተጎዳቸውን ሀገራቸውን ለመጠበቅ የመጀመሪያዎችን የስልጣናቸውን መቶ ቀናት መቶ ሚሊዮን የሚሆኑ አሜሪካውያን እንዲከተቡ ሰፊ ዘመቻም የጀመሩበት ጊዜ ነበር። የዋይት ሀውስ የፕሬስ ሴክሬተሪ ጄም ፓስኪ ህዝባቸውን እያስከተቡ በኮቫክስ አማካኝነት ለዓለም ድጋፍ እንደሚያደርጉ እንዲህ በወቅቱ አስታውቀው ነበር። እኛ ሁለቱንም ነገሮች ማድረግ እንችላለን። ከ110 ሚሊዮን በላይ የሚሆን ክትባት ለዓለም ለግሰናል። ተጨማሪ አምስት ሚሊዮን የፋይዘር ክትባቶችን ለመለገስ ግዢውን አጠናቀናል። ምንም እንኳን ይህ የዩናይትድ ስቴትስ እንቅስቃሴ በሀገር ውስጥ የተሳካ ቢሆንም በዓለም አቀፍ ደረጃ ግን ሁሉም የማህበረሰብ ክፍል እኩል እየተከተበ አለመሆኑና የክትባት ፍትሐዊነት ጉዳይ አሳሳቢ ደረጃ ላይ መድረሱን የዓለም የጤና ድርጅት በተደጋጋሚ ሲያሳስብ ቆይቷል። እንደ አውሮፓውያን አቆጣጠር ቤካቲት 2021 ዓ.ም ላይ ግን ኮቪድ-19 በድጋሚ በማገርሸቱና ዴልታ የተሰኘ አዲስ ዝርያ መስፋፋቱን ተከትሎ ዩናይትድ ስቴትስና ያደጉት ሀገራት ለዜጎቻቸው ተጨማሪ ሶስተኛ ዙር ክትባት ለመስጠት መወሰናቸውን በተመለከተ የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም እንዲህ ብለው ነበር። በዓለም ላይ ለበሽታው እጅግ ተጋላጭ የሆነ የማህበረሰብ ክፍል ምንም አይነት ክትባት ሳይደርሰው ቀድመው ክትባቱን የወሰዱ ሀገራት ተጨማሪ እንዲወስዱ መፍቀድ የለብንም። እሳቸው ይሄን ይበሉ እንጂ እስካሁን ድረስ አፍሪካ 13 በመቶ የሚሆን ክትባት ብቻ ነው የደረሳት። በሀገሪቱ በኮሮና ቫይረስ እጅጉን የተጎዳችው ደቡብ አፍሪካን ጨምሮ አብዛኞቹ የአፍሪካ ሀገራት የክትባት ጥርጣሬና ተደራሽነት ችግር እንዲሁም የተለያዩ የኮቪድ-19 ግርሻዎችና ፈተናዎችን ደቀነውባታል። ከዚህ በተጨማሪም ደግሞ በቅርቡ በደቡብ አፍሪካውያን ሳይንቲስቶች የተገኘው ኦሚክሮን የተሰኘው አዲሱ የኮሮና ቫይረስ ዝርያን ተከትሎ አብዛኞቹ የአውሮፓ ሀገራት ከደቡብ አፍሪካ የሚነሱ በረራዎችን ለማገዳቸው የቅርብ ጊዜ ክስተትና የመወያያ ርዕስ ሆኗል። ወረርሽኙን በዓለም ላይ ለማጥፋት ሁሉም የዓለም ሕዝብ እኩል መከተብ እንዳለበትና ይህን መሰል የጉዞ እገዳ እርምጃዎችም ምርምሮችን የሚያደናቅፉና ኢፍትሐዊ መሆናቸውን የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋኪ በቅርቡ በተባበሩት መንግስታት ድርጅት የአፍሪካ የመሪዎች ስብሰባ ላይ እንዲህ ሲሉ አስታውቀዋል። ኦሚክሮን ለአንሳም ከአዲሱ የኮቪድ-19 ዝርያ መገኘት ጋር ተያይዞ ደቡብ አፍሪካ ላይ የተጣለውን የጉዞ ገደብ አስመልክቶ ከተባበሩት መንግስታት ድርጅት ከአፍሪካ ህብረት ድርጅት አባል አገሮች እና እንዲሁም ከዓለም የጤና ድርጅት በተጨማሪም የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ ከሌሎች ተቋማት ጋርም ጭምር በመሆን እገዳው ሳይንስን መሰረት ባደረገ ውሳኔ አይን ኢፍትሐዊ መሆኑን ለነኚህ ሀገሮች ለማስረዳት በመስራት ላይ እንገኛለን። ይሄ ቫይረስ በደቡብ አፍሪካ መገኘቱ ከመረጋገጡ አስቀድሞም በአንድ ወይም በሁለት የአውሮፓ ሀገሮች ተገኝቶ እንደነበር ታውቋል። ከዚህ አኳያ የ2021 ዓ ም ኮቪድ-19 በመዋጋቱ ረገድ ዓለም የታሰበውን ያህል ያልተጓዘችበት ነው ተብሎ መደምደም እንደሚያስችል ባለሙያዎች ይናገራሉ። በተመሳሳይ በኢትዮጵያም የቫይረሱ ስርጭትን ለመቆጣጠር በሀገሪቱ የተፈጠረው ግጭትን ጨምሮ የዜጎች መዘናጋት ከፍተኛ እንቅፋት ሆኖ መቆየቱን በተደጋጋሚ የኢትዮጵያ የጤና ሚኒስቴር አስታውቋል። የኢትዮጵያ የጤና ሚኒስትር ዶክተር ሊያ ከበደ ባለፈው ሳምንት የበሽታው ማገርሸት ተከትሎ እንዲ ብለው ነበር። የዓለም ጤና ድርጅት ህዳር 17 ቀን ባወጣው 2014 ባወጣው ሪፖርት መሰረት ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ በህዳር 15 መገኘቱን አሳውቋል። ይህ ቫይረስ በከፍተኛ ፍጥነት በመሰራጨት ላይ ሲሆን ዝርያው ከታወቀበት ጊዜ ጀምሮ በሁለት ወራት ውስጥ በ106 ሀገራት ውስጥ ተገኝቷል። እስካሁን ካሉት ዝርያዎች ፈጣን ከመሆኑም በላይ ከዚህ በፊት የተያዙ ሰዎችንም በድጋሚ የመያዝ አጋጣሚው ከፍተኛ እንደሆነ መረጃዎች ያመላክታሉ። በሀገራችንም ካለፉት ሁለት ሳምንታት ጀምሮ በኮቪድ የመያዝ ምጣኔ ተከታታይ ጭማሪ ያሳየ ሲሆን በተለይ ባለፈው ሳምንት ከነበረበት ሶስት በመቶ በትላንትናው እለት ወደ ሀያ ስምንት በመቶ አድጓል። በሀገራችን ካሉ የተለያዩ እንቅስቃሴዎች ጋር ተያይዞ ተገቢው ጥንቃቄና ዝግጅት ካልተደረገ ጉዳቱ የከፋ ሊሆን እንደሚችል የሚያሳይ ነው። በዓለም ላይ መጪውን የአውሮፓውያን ዘመን መለወጫ እንዲሁም በክርስትና እምነት ተከታዩ ዘንድ በትልቁ የሚከበረውን የገ ና በዓልን ተከትሎ ኦሚክሮን የተሰኘው ቫይረስ ስርጭት አስጊ ሁኔታ ላይ ደርሷል። ሀገራትም የጉዞ እግዶችንና የእንቅስቃሴ ገደቦችን ደግመው እየጣሉና በተደጋጋሚም ዜጎቻቸውን እያስጠነቀቁ ይገኛሉ። የበለጸጉት ሀገራት ሶስተኛ ዙር የኮቪድ-19 ክትባትን ለዜጎቻቸው ለመስጠት ቅስቀሳ በሚያደርጉበት በዚህ ሰዓት የመጀመሪያውን ዙር ክትባት ያላገኘው ሰፊ ቁጥር ያለው የዓለም ህዝብ ግን ብዙ መሆኑና የቫይረሱ ራሱን የመቀያየር ባህሪም ኮቪድ-19 ከታሰበው ላይ በቀጣይ ዓመትም አብሮን እንደሚዘልቅ አመላካች ሆኗል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አመሰግናለሁ ኤደን። ወደ ተከታዩ ቅንብር እንለፍ። ስፖርት በካሜሩኑ የሁለት ሺ ሀያ አንድ አፍሪካ ዋንጫ ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን የመጀመሪያው ልዑቅ ትናንት ያውንዴ ገብቷል። ዩናይትድ ስቴትስ በሁለት ሺ ሀያ ሁለቱ የቤይጂንግ የክረምት ኦሊምፒክ ላይ የወሰደችው ዲፕሎማሲያዊ መታቀብ የቻይናን ኢኮኖሚ እድገት ለመግታት ያለመ ነው ሲሉ የሩሲያ ፕሬዚደንት ቭላዲሚር ፑቲን ተችተዋል። የስፖርት ፕሮግራም አዘጋጅና አቅራቢ ኬኔዲ አባተ። በካሜሮኑ የ2021 የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ትናንት ወደ ስፍራው አቅንቷል። የብሔራዊ ቡድኑን 28 ተጫዋቾችና የአሰልጣኝ ቡድን ያካተተው የመጀመሪያው ልዑክ ትናንት ታህሳስ 17 ከአዲስ አበባ በመነሳት ካሜሮን ያውንዴ በሰላም መድረሱን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከትናንት በስቲያ በስካይላይት ሆቴል ለብሔራዊ ቡድኑ አባላት የሽኝት መርሃ ግብር የተከናወነ ሲሆን፣ በስራ መደራረብ ምክንያት በዝግጅቱ ላይ መ መገኘት ያልቻሉት ፕሬዝደንት ሳህለ ወርቅ ዘውዴ ለተጫዋቾቹ በቪዲዮ ባስተላለፉት መልእክት ይህም ብለዋል። በዚህ ውድድር ስትሳተፉ ከመጀመሪያዎቹ ተርታ አይደለንም በማለት ከዝቅተኛ ስሜት እንዳትነሱ አደራ ለማለት ፈልጋለሁ። ዋንጫ ላይ ለመድረስ የእያንዳንዱ ቡድን እድል የተለያየ ቢሆንም ስንወዳደር ግን ኢላማ አድርገን የምንነሳው ከፍ አድርገን ዋንጫንም በማሰብ መሆን አለበት። እንደዚህ ሲሆን ነው የምትችሉትን ያህል ወኔ ለመሰነቅ የምትችሉት። በሽኝት መርሃ ግብሩ ላይ የተገኙት የባህልና ስፖርት ሚኒስትሩ አቶ ቀጄላ መርዳሳም እንዲሁም ለተጫዋቾቹ ተመሳሳይ የማበረታቻ መልእክት አስተላልፈዋል። ሲትሄዱ በአሸናፊነት መንፈስ ሂዱ። የገሌ ቡድን ጠንካራ ነው ውጤት ማስመዝገብ አልችልም የሚል መንፈስ በአእምሯቸው እንዳይኖር እናሸንፋል እንችላለን ብላችሁ ግቡ በተለይ የመጀመሪያዋ ዙር ጨዋታ በጣም ወሳኝ ናት ተልዕኳቸውን ለመፈጸም በቁርጠኝነት ተንቀሳቀሱ በካሜሮን አስተናጋጅነት በሚካሄደው 33ኛው የአፍሪካ ዋንጫ ቢያንስ ከምድብ ማለፍ ግባቸው መሆኑን አሰልጣኝ ውበቱ ቅዳሜ ዕለት በሰጡት መግለጫ አስታውቀዋል። ወደ ካሜሮን ካቀኑት 28ት የብሔራዊ ቡድኑ ተጫዋቾች መካከል ከሙጂብ ቃሲምና ከሽመልስ በቀለ ውጭ ያሉት በኢትዮጵያ ፕሪምየር ሊግ የሚጫወቱ ናቸው። በሳውዲ አረቢያ ሊያደርግ የነበረው ዝግጅት በኮቪድ-19 ምክንያት ያልተሳካለት ብሔራዊ ቡድኑ ቀሪ ዝግጅቱን በካሜሮን የሚያደርግ ሲሆን ውድድሩ እስኪጀመር ባሉት ጥቂት ቀናት ውስጥ ሁለት የወዳጅነት ጨዋታዎችን እንደሚያደርግ ይጠበቃል። ከጥር 1 እስከ 29 በሚቆየው በዚህ የአፍሪካ ዋንጫ ውድድር 24 ሀገራት የሚሳተፉ ሲሆን ኢትዮጵያ በመጀመሪያው ምድብ ከአዘጋጇ ካሜሮን፣ ቡርኪና ፋሶና ኬፕ ቨርድ ጋር ተደልድላለች። በሌላ የአፍሪካ ዋንጫ ዜና በተለያዩ ሊጎች የሚጫወቱና ለሀገራቸው ብሔራዊ ቡድን የተጠሩ አፍሪካውያን ተጫዋቾች እስከ ታህሳስ 25 ድረስ በክለባቸው መቆየት እንደሚችሉ ካፍ አስታውቋል። የአፍሪካ እግር ኳስ ፌዴሬሽን ካፍ የተለያዩ ሀገራት ሊጎች ያቀረቡትን ጥያቄ በመቀበል ነው የአፍሪካ ዋንጫ ሊካሄድ አንድ ሳምንት እስኪቀረው ድረስ ተጫዋቾች ከክለቦቻቸው ጋር እንዲቆዩ የፈቀደው። በፊፋ ሕግ መሰረት ክለቦች የአፍሪካ ዋንጫ ከመጀመሩ ከሁለት ሳምንታት አስቀድመው ማለትም በዛሬው ዕለት በውድድሩ የሚሳተፉ ተጫዋቾችን መልቀቅ ይጠበቅባቸው ነበር። ነገር ግን ፊፋ ለዓለም የሊጎች ፎረም በጻፈው ደብዳቤ ለአፍሪካ ዋንጫ የሚፈለጉ የክለብ ተጫዋቾች ውድድሩ ሊጀመር አንድ ሳምንት እስኪቀረው በየክለቦቻቸው መቆየት እንደሚችሉ አስታውቋል። ይህ የተወሰነው በካፍ ስምምነት መሆኑንም የገለጸው ፊፋ ውሳኔው በበጎ ፈቃድና በአብሮነት የትብብር መንፈስ የተወሰነ ነው ሲል ለካፍ ያለውን አድናቆት ገልጿል። ይህም የእንግሊዝን ጨምሮ ለብዙ ሀገራት ሊጎች መልካም ዜና ሆኗል። የእንግሊዝ ፕሪምየር ሊግ ከቶተንሃም፣ ሊድስ ዩናይትድ፣ ኒውካስል ዩናይትድ እና ኖርዊች ሲቲ ውጭ ያሉ 16 ክለቦች ለአፍሪካ ዋንጫ ውድድር ተጫዋቾችን ይለቃሉ። ኢትዮጵያ በዓለም አቀፍ መድረክ ብዙም በማትታወቅባቸው የአትሌቲክስ ዘርፎች ለአምስት ቀናት ሲካሄድ የቆየው ውድድር ተጠናቀቀ። የኢትዮጵያ የአጭር መካከለኛ የ3000 ሜትር መሰናክል የእርምጃና የሜዳ ተግባራት አትሌቲክስ ሻምፒዮና ከታሳስ 13-17/2014 ዓ.ም ለአምስት ተከታታይ ቀናት በአዲስ አበባ በሚገኘው የኢትዮጵያ ስፖርት አካዳሚ ሲካሄድ ቆይቷል። ኢትዮጵያ በዓለም አቀፍ መድረኮች ብዙም በማትሳተፍባቸውና እስካሁን ድረስ ውጤታማ ባልሆነችባቸው በነዚህ የአትሌቲክስ ዘርፎች በተደረገው ውድድር ላይ 27 ቡድኖችና 767 አትሌቶች መሳተፋቸው ታውቋል። እነዚህን የአትሌቲክስ ዘርፎች ለማነቃቃት ታስቦ የተዘጋጀው ውድድር በትናንትና ሁለት ፍጻሜውን ያገኘ ሲሆን በሴቶች ምድብ በአጠቃላይ 210.5 ውጤት ያስመዘገበው መከላከያ ክለብ በድምር ውጤት አንደኛ በመውጣት የዋንጫ ተሸላሚ ሆኗል። ኢትዮጵያ ንግድ ባንክ ደግሞ በ116.5 ውጤት ውድድሩን በሁለተኝነት ሲያጠናቀቅ 66 ነጥብ አምስት ውጤት በማስመዝገብ ደግሞ ሶስተኛ ደረጃን የያዘው ኢትዮ ኤሌክትሪክ ነው። በወንዶች ምድብ 138 ነጥብ አምስት በማስመዝገብ ውድድሩን በበላይነት ያጠናቀቀው መከላከያ ሲሆን ሲዳማ ቡናና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው ስለመጨረሳቸው ከ ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘ ነው መረጃ ያመለክታል። በመጨረሻም ፕሬዝደንት ፑቲን በ2022 የቤጂንግ የክረምት ኦሎምፒክ ላይ ዩናይትድ ስቴትስ የጀመረችው ዲፕሎማሲያዊ እቀባ የቻይናን ኢኮኖሚያዊ እድገት ለመግታት እያለመ ነው ሲሉ ተቹ። ዩናይትድ ስቴትስን በመከተል በ2022 የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ እቀባ የሚያደርጉ ሀገራት ቁጥር አሁንም እየጨመረ ነው። ጃፓንም የመንግስት ባለስልጣናትን በውድድሩ እንዲታደሙ ወደ ቤጂንግ እንደማትልክ አርብ ዕለት አስታውቃለች። የዩናይትድ ስቴትስ ጠንካራ አጋር የሆነችው ጃፓን ከቻይና ጋር ቢሆን ጠንካራ ኢኮኖሚያዊ ትስስር ያላት ሲሆን በክረምቱ ኦሎምፒክ የሚታደሙ ባለስልጣናትን ወደ ቤጂንግ የማትልከው እንደ ሌሎቹ ሀገራት የዲፕሎማሲ እቀባ ወይም ቦይኮት በማድረግ መሆኑን ከመግለጽ ተቆጥባለች። ከመንግስት ልዑካን ቡድን ይልቅ ከኦሎምፒክ ጋር ቀጥተኛ ግንኙነት ያላቸውን ባለስልጣናት እንደምትልክም ነው ጃፓን ያስታወቀችው። ይህ በእንዲህ እንዳለ ዩናይትድ ስቴትስ የጀመረችው የዲፕሎማሲ እቀባ ሀገሪቱ የቻይናን የኢኮኖሚ እድገት ለመግታት የምታደርገው ጥረት አካል ነው ሲሉ የሩሲያው ፕሬዝደንት ቭላዲሚር ፑቲን እርምጃውን ተችተዋል። ከቀድሞው የዩናይትድ ስቴትስ ፕሬዝደንት ጋር ከዚህ ቀደም ባደረጉት ንግግር በጎርጎሮሳውያኑ 1984 በተካሄደው የሎስ አንጀለስ እንዲሁም በ1980ው የሞስኮ ኦሎምፒክ ውድድሮች ላይ የተደረገው መሰል የዲፕሎማሲ እቀባ ስህተት እንደነበር አንስተውልኛል ያሉት ፕሬዝደንት ፑቲን ዩናይትድ ስቴትስ አሁንም ተመሳሳይ ስህተት እየሰራች ነው ሲሉ ተችተዋል። የሩሲያው ፕሬዝደንት በቤጂንጉ የክረምት ኦሎምፒክ መክፈቻ ስነ ስርዓት ላይ እንዲታደሙ የቀረበላቸውን ጥያቄ መቀበላቸው ይታወሳል። ይሁን እንጂ የቻይና መንግስት ይፈጽማቸዋል ያሏቸውን የሰብአዊ መብት ጥሰቶች በመቃወም ለኦሎምፒኩ ዝግጅት የመንግስት ባለስልጣናትን ወደ ቤጂንግ እንደማይልኩ ከገለጹ ሀገራት መካከል ዩናይትድ ስቴትስ፣ ብሪታንያ፣ ሊትዌንያ፣ አውስትራሊያ፣ ካናዳ፣ ቤልጅየም እና ኒውዚላንድም ይገኛሉ። ለዛሬ የመረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ለዘገባው። የምሽቱ ፕሮግራማችን በዚሁ ተጠናቀቀ። እስከ ፍጻሜው ከተሾመ ምትኩ ሱሰኛሽ ጋር ልተዋችሁ። አብራችሁን ስለቆያችሁ በመላ ባልደረጎች ስም ከልብ እያመሰገንኩ በዚሁ እሰናበታለሁ። ሰሎሞን አባተ ነኝ አስተናገድኳችሁ። ሰላም ጤና ይስጥልኝ። Samay I I see the she 제와도 염세신 앞살려 Now that is given to can I the you to do it. be to Takwa ta'ni anje ten banto, ene susanya shila See my synagogue, See my synagogue. See my synagogue.